ባለ አምስት መቶ ገጹ የተባበሩት መንግስታት ድርጅት የሰብአዊ መብት አጣሪ ኮሚሽን ዘገባ ባለፉት 22 ዓመታቱ የፕሬዝዳንት ኢሳያስ አፈወርቂ የብረት ጡንቻ አገዛዝ ሰዎች በዘፈቀደ እንደታሰሩ፣ ቁም ስቅል እንደተፈጸመባቸው፣ እንደተገደሉ ወይንም የደረሱበት እንዳልታወቀ ዘርዝሯል። ዘገባው ለነዚህ የመብት ጥሰቶች ተጠያቂ ከሚላቸው መካከል ወታደሩ፣ ፖሊስ የሀገሪቱ የፍትህ ሚኒስቴርና ራሳቸው ፕሬዝዳንት ኢሳያስ አፈወርቂ ይገኙበታል። ዘገባውን ካዘጋጁት ሶስት የኮሚሽኑ ባልደረቦች አንዷ ሼይላ ኪታሩስ በኤርትራ የሰብአዊ መብት ጥሰቶች የሚፈጸሙት በመንግስት መሆኑን ለዶቼ በለ በሰጡት ቃለ ምልልስ ተናግረዋል። ኤርትራ ውስጥ በመንግስት ትእዛዝ ሆን ተብሎ መጠነ ሰፊ የሰብአዊ መብት ጥሰቶች ይፈጸማሉ። ከእነዚህ መካከል አንዳንድ በሰብአዊነት ላይ የተፈጸሙ ወንጀሎችም ይገኙበታል። በምርመራችን ሆን ተብሎ በስልታዊ መንገድ የሚፈጸሙ የሰብአዊ መብት ጥሰቶች እንዳሉ ለይተን ለማወቅ ችለናል። ያ ማለት የሰብአዊ መብትን የመጣሱ ተግባር እንዲሁ በአጋጣሚ የሚደርስ ሳይሆን በተጠና መልኩ ነው የሚከናወነው። ዘገባውን ያዘጋጁት ኪታሩዝና ባልደረቦቻቸው ኤርትራ መግባት አልቻሉም። ዘገባውን የጻፉትም በውጭ ለሚኖሩ 550 ኤርትራውያን ያደረጉትን ቃለመጠይቅና በጽሑፍ የደረሷቸውን 160 ማስረጃዎች መሰረት በማድረግ ነው። አጣሪዎቹ በሀገር ውስጥ ተገኝታችሁ ያላካሄዳችሁት የዚህ ጥናት ውጤት ምን ያህል ተቀባይነት ይኖረዋል ተብለው የተጠየቁት ኪታሩስ ኤርትራ ሳይሄዱ ጥናቱን ያካሄዱበትን ምክንያትና ተአማኒ ዘገባ ለማቅረብ የተደረገውን ጥረት አስረድተዋል። ኤርትራ ሄደን ምርመራውን ማካሄድ ብንችል ደስ ባለን ነበረ። ሆኖም የኤርትራ መንግስት መረጃ እንዲሰጠን ላቀረብነው ጥያቄያችን መልስ አልሰጥንም። ሀገሪቱ እንድንሄድም አልተጋበዝንም። ሆኖም ከተለያዩ ሰዎችና ከተለያዩ ቦታዎች መረጃዎችን አሰባስበናል። መረጃዎቹ የተ የተጠናከሩት ተአማኒነት ያላቸው በመሆናቸው ከሩቅ የተሰበሰበ ነው በሚል እውነታውን የሚያደበዝዝ ይሆናል ብለን አናስብም። ሀገሪቱ ነፃ ከወጣችበት ጊዜ አንስቶ እስካሁን ባለው ረጅም ጊዜ ውስጥ ሰዎች የደረሱባቸው የመብት ጥሰቶች የተባሉት መሆናቸውን ለማረጋገጥ አስፈላጊውን ሁሉ ጥንቃቄ አድርገናል። በመላው ዓለም የሚገኙ ሰዎች መረጃዎችን በጽሁፍ በመላክ ወይም በአካል በመቅረብ ከአጣሪው ኮሚሽን ጋር ግንኙነት ነበራቸው። የተሰበሰቡት ቃሎች በሀገሪቱ የሚፈጸሙትን የሰብአዊ መብት ጥሰቶች በትክክል የሚያንጸባርቁ መሆናቸውን ለማረጋገጥ አስፈላጊው ጥንቃቄ ተደርጓል። ኪታሩዝ እንደሚሉት ከዛሬ 24 ዓመት በፊት ከኢትዮጵያ የተገነጠለችው ኤርትራ በሕግ ሳይሆን በፍርሃት ነው የምትተዳደረው። ውጭ የሚገኙት የተከፉ ኤርትራውያን ምስክርነታቸውን ለመስጠት ይከብዳቸው እንደነበረ ኪታሩዝ ሳያነሱ አላለፉም። የዚህ ምክንያቱም የኤርትራ የስለላ መረብ። ከሀገር ውጭ እጅግ የተንሰራፋ በመሆኑ ትውልድ ሀገራቸው ውስጥ በቤተሰቦቻቸው ላይ የበቀል እርምጃ ይወሰድብናል ብለው ስለሚያስቡ ነው ብለዋል። በኤርትራም መንግስት በዜጎቹ ላይ የሚያካሄደው ስለላ የተጠናከረ መሆኑን ተናግረዋል። ጎረቤቶች ሌሎች ሰዎችን ይሰልላሉ። ሰላዎች የሚመለመሉበት የተጠና ዘዴም አለ። የአንድ ቤተሰብ አባላት ሳይቀሩ ማንን ማመን እንደሚችሉ አያውቁም። ሰዎች በሰላዎች መረብ የተሰበሰበባቸው መረጃ እነርሱን ለመጉዳት ጥቅም ላይ ይውላል ብለው ይፈራሉ። በዚህ መንስኤ በዘፈቀደ ልንታሰር ወይም ሌላ ችግር ውስጥ ልንወድቅ እንችላለን ብለው ይሰጋሉ። እናም ይህ የፍርሃት ድባብ ፈጥሯል። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ባለፈው ዓመት በሰጠው ትዕዛዝ መሰረት በኤርትራ የሰብአዊ መብት ይዞታ ላይ የተካሄደውን ምርመራ ውጤት የያዘውን ዘገባ አጣሪዎቹ የዛሬ ሁለት ሳምንት ለምክር ቤቱ ያቀርባሉ።